በድርጅቱ የሕዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ከተነበበው ጠቅለል ያለ ባለ አንድ ገጽ የጽሑፍ መግለጫ የመጨረሻውን ክፍል እናስደምጣቸው። ሰማያዊ ፓርቲ ገዢው ቡድን ከሚፈጽማቸው ሕገ ወጥና የማናለብኝነት ተግባሩ እንዲቆጠብ፣ የዜጎች ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ ደጋግሞ ጠይቋል፣ አሳስቧል። ምላሹ ግን አሁንም በሰላማዊ መንገድ የሚታገሉ የሰማያዊ ፓርቲም ሆነ የሌሎች የፖለቲካ ፓርቲ አባላትና በአስተሳሰብ ከገዢው ፓርቲ የተለየ እይታ ያላቸውና በህዝብ ዘንድ ትልቅ አክብሮት ያላቸውን ዜጎች የማሰሩ የማሳደዱ የማሳደዱና የመግደሉ ተግባር በተለይ ከምርጫ ዕለት በኋላ ተጠናክሮ መቀጠሉ የአፈናው እጅግ አሳሳቢ ወደሆነ ደረጃ እየደረሰ መሆኑን ያሳያል። ይህ አይነቱ ህገ ወጥና የማናለብኝነት ድርጊት በአስቸኳይ እንዲቆም የሰማያዊ ፓርቲ አሁንም አጥብቆ ይጠይቃል። ለጩኸታችንና ማሳሰቢያችን የሚሰማን አካል ቢገኝ ጥቅሙ ለሀገርና ለህዝብ ነው። የፈለግኩትን ነገር በፈለግኩት ጊዜ አደርጋለሁ የሚል አስተሳሰብ ግን የወለደውን የረሳ ብሶት የወለደው ስርዓት ያደርጋልና እንዲታሰብበትም እንመክራለን። በመጨረሻም የዓለም ታሪክ እንደሚያስረዳው በህዝብ ትግል እንጂ አገዛዝ በራሱ ፈቃድ የህዝብን የሥልጣን ባለቤትነት አክብሮ ስለማያቅ ህዝብ የሥልጣን ባለቤትነቱ እንዲረጋገጥ በምናደርገው ትግል ሁሉ ከጎናችን እንዲሰለፍ ጥሪያችንን እናቀርባለን። መግለጫው ጠቅለል ያለ ስለሆነ ከምርጫው በኋላ የዜና ሽፋን ከሰጠነው ውጪ በቁጥርና በጭብጥ የታሰሩ ወይም የተገደሉ ሰዎች ካሉ ቢገለጽ ተብሎ ከዶች ቨለ ለቀረበ ጥያቄ የድርጅቱ የስራ አስፈጻሚ ኮሚቴ አባል አቶ ውረታዋሴ ተከታዩን ብለዋል። የታሳሪዎችን በተመለከተ እየተጠቀሰው በዚህ በአዲስ አበባ፣ በሸዋሮቢት፣ በባህርዳር፣ ጎንደር እና በደብረ ማርቆስ አካባቢ በጣም በርካታ አባላት ታስረዋል። ቅርብ የሆነውን ብቻ ልናገር። ለምሳሌ ባለፈው ሳምንት ውስጥ ሸዋሮቢት ውስጥ ብቻ አምስት አባላት ታስረዋል። አዲስ አበባ አሁን በቅርብ ቀን ያለውን ብቻ ከባለፈው ሳምንት ጀምሮ ወደ ሰባት የሚሆኑ አባላት ታሰሯሉ። እና እነዚህን ቁጥራቸውን አብዛኛውን በቅድም እንዳልኩት በእኛ በፌስቡክ ፔጃችንም ማግኘት ይቻላል። በደብረ ማርቆስም ሆነ በሌሎች አካባቢዎች የተገደሉ የፖለቲካ ፓርቲ አባላት ከፖለቲካ ጋር በተያያዘ ስለመሆኑ የደረሳችሁበት ፍንጭ ካለ ለሚለው ጥያቄያችንም የፓርቲው ሊቀመንበር ኢንጂነር ይልቃል ጌትነት ሲመልሱ ከምርጫ በኋላ በሁለት በሶስት ቀን ውስጥ ከትግራይ ጀምሮ እስከ ደብረ ማርቆስ ከዛ አልፎ እስከ ሆሳና ድረስ የፖለቲካ ፓርቲ አመራሮችና አባላት በሰው ሲገደሉ፣ ምንድን ነው የምትሉ? ሌላውን ነገር ሁሉ እርሱት እስኪ። በአጋጣሚ ተጣልቶ ሰክሮ በሆነ ነገር አይደለም። አገራዊ ምርጫ ከተካሄደ በኋላ በሁለት ቀን ውስጥ ትግራይ ታንቆ ተገደለ፣ ደብረ ማርቆስ ላይ ተደብድቦ ተገደለ፣ ሆሳና ላይ ባህር ውስጥ ጥለውት ተገኘ። የተቃዋሚ ፓርቲ አባላት ናቸው። እነዚህ ሁሉ እጩዎች ናቸው። አንዳንዶቹ አደራጆች ናቸው። ይሄንን ምን እንበለው እስቲ። መጀመሪያ ታክስ እየተከፈለ በግብር የሚተዳደርና የዜጎችን መብት የሚጠብቅ መንግስት ካለ ማንም ሰው ቢሆን በእንዲህ አይነት ሁኔታ ሊገደል አይችልም መንግስት ባለበት አገር የገደላቸውም በዚህ ምክንያት ነው በዚህ ነው ተብሎ በግልጽ አይነገርም የሳሚን ገዳይ ከጥብቅና ሙያው ጋር በተያያዘ በገንዘብ ነው አሉና የሞተ ዕለት ዜና ሰሩ በአማራ ክልል ግን ልክ የ97 ጊዜ ይህንን ዜና አናነብም ያሉ ችግር እንደተፈጠረ ሁሉ አማራ ክልል ዜና ማሰራጫ ውስጥ ይሄ ችግር ተፈጥሮ እንደነበር መረጃ አለኝ። ይህንን ዜና የሚያነብ ሰው ጠፍቶ አሁን ደግሞ ፍርድ ቤት ላይ ቀርቦ አጣራን ብለው ሲያለቁ መጨረሻ ሳሜን አያውቀውም ገዳዩ ምንም አይነት ግንኙነት የላቸውም ታዲያ መንግስት በማያውቀው ነገር ውስጥ ገብቶ በጥብቅና ጉዳይ ነው የሞተው ብሎ አቋም መውሰድ ምን ይባላል? ፍርድ ቤቱ ደግሞ አይደለም አለ። ምን እንበልታ። በመንግስት በኩል ወደ ግንቦት ሰባት ሊቀላቀሉ ድንበር ላይ ተይዘው ታስረዋል ስለተባሉ አባሎቻችሁ የምትሉት ነገር አለ ወይ ተብሎ ለቀረበ ጥያቄም ጉዳዩ በፍርድ ቤት የተያዘ ስለሆነ አስተያየት እንደማይሰጡ ኢንጂነር ይልቃል ጌትነት ተናግረዋል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።